የዲደብሊው ዜና ጤና ይስጥልኝ አድማጮች በመጀመሪያም ዋና ዋና ርዕሶቹ ሁለት ስደተኞችን የጫኑ ጀልባዎች ትናንት የኢጣሊያዋ ወደብ ላምፔዱዛ አቅራቢያ ከሰጠሙ በኋላ የደረሱበት ያልታወቀ ቢያንስ አስር ስደተኞች ፍለጋ ዛሬም እንደቀጠለ ነው በአደጋው 27 ስደተኞች መሞታቸው ተረጋግጧል የእስራኤል ምክትል ውጭ ጉዳይ ሚኒስትር ሻረን ሀስክል ደቡብ ሱዳንን መጎብኘታቸውን ጁባ አስታወቀች። ጉብኝቱ ፍልስጤማውያንን ከጋዛ ሰርጥ ወደ ሌሎች ስፍራዎች የማስፈር እቅድ መኖሩ ከተሰማ በኋላ የተካሄደ ቢሆንም ሁለቱም ወገኖች በሰጡት መግለጫ ጉብኝቱ ፍልስጤሞችን ደቡብ ሱዳን ስለማስፈር ሳይሆን የሁለትዮሽና ከዚያም በላይ የሆኑ ትብብሮችን ለማራመድ ያለመ ብቻ ነው ሲሉ ተናግረዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የዩክሬኑን ጦርነት የሚያስቆም ማናቸውም ስምምነት ላይ የሚደረሰው የፊታችን አርብ ከፑቲን ጋር በአላስካ በሚያካሂዱት ጉባኤ ላይ ሳይሆን በቀጣዩ ሁለተኛው ጉባኤ ላይ መሆኑን አስታወቁ። የውይይቱን ውጤት የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪና የአውሮጳ አገሮቻቸው በስጋት እየተጠባበቁ ነው። ዜናው በዝርዝር የተሳፈሩባቸው ጀልባዎች የኢጣሊያዋ ላምፔዱዛ ወደብ አቅራቢያ ከሰጠሙ በኋላ የደረሱበት ያልታወቀው ስደተኞች ፍለጋ ዛሬም ቀጥሏል። ቁጥራቸው መቶ እንደሚደርስ ከተገመተው በሁለት ጀልባዎች ከተሳፈሩ ስደተኞች መካከል ቢያንስ አስሩ አልተገኙም። የጣሊያን ዜና አገልግሎት በመጻሩ አንሳ ፖሊስን ጠቅሶ እንደዘገበው በአደጋው 27 ስደተኞች መሞታቸው ተረጋግጧል። ከመካከላቸው ሶስቱ ህጻናት፣ አንዱ ደግሞ አራስ ልጅ ነው። የጣሊያ ድንበር ጠባቂ በሕይወት የተረፉ ስደተኞችን ጠቅሶ እንደተናገረው ረቡ በማለዳ ነበር ሁለቱ ጀልባዎች ከሊቢያ ዋና ከተማ ትሪፖሊ የተነሱት አንደኛው ጀልባ መስጠም ሲጀምር የተዛወሩባት ሌላኛዋ ጀልባም መስጠሟን ከአደጋው የተረፉ የአይን ምስክሮች ተናግረዋል አንድ የጣሊያን ፖሊስ ሄሊኮፕተር ረቡ ማለዳ ነበረ ከላምፔዱዛ በስተደቡብ ከ26 ኪሎ ሜትር ርቀት ላይ አደጋው መድረሱን የተመለከተው በጀልባዋ ላይ ተሳፍረው ከነበሩት ከፓኪስታን ከግብፅ ከሶማሊያ ና ከሱዳን መሆናቸው የተነገረ 60 ስደተኞች ከአደጋው ተርፈዋል በህይወት የተገኙት በጣም የተዳከሙ ቢሆንም የተረጋጋ ሁኔታ ላይ እንደሚገኙ የኢጣሊያ ቀይ መስቀል ምክትል ኃላፊ ክሪስቲና ፓልማ ተናግረዋል። ከረፈደ ከሊቢያ የመጡ 56 ከአደጋው የተረፉትን ተቀብለናል። ሌሎች አራት ደግሞ በሆስፒታል ክትትል እየተደረገላቸው ነው። ሰዎቹ በጉዞና ና በደረሰባቸው ተዳክመዋል። ሆኖም ጥሩ ሁኔታ ላይ ናቸው። የእኛ አጠቃላይ ቡድን ኃላፊነቱን ተረክቦ እየተንከባከባቸው ነው። የሚያስፈልጋቸውን እያደረገላቸው ነው። የሲሲሊ አቃቤ ህግ አደጋው እንዴት እንደደረሰ ምርመራ ማካሄድ ጀምሯል የእስራኤል ምክትል ውጭ ጉዳይ ሚኒስትር ሻረን ሀስከል ደቡብ ሱዳንን መጎብኘታቸውን ጁባ ትናንት አስታወቀች ጉብኝቱ ፍልስጤማውያንን ከጋዛ ሰርጥ ወደ ሌሎች ስፍራዎች የማስፈር እቅድ ከተሰማ በኋላ የተካሄደ ቢሆንም ሁለቱም ወገኖች በሰጡት መግለጫ ጉብኝቱ የሁለትዮሽ እና ከዚያም በላይ የሆኑ ትብብሮችን ለማራመድ ያለመ ብቻ ነው ሲሉ ተናግረዋል። የደቡብ ሱዳን ውጭ ጉዳይ ሚኒስትር ሳማያ ኩምባ ዝርዝር ውስጥ ሳይገቡ ንግግሩን ፍሬያማ የሁለትዮሽ ውይይት ብለውታል። የደቡብ ሱዳን ፕሬዚዳንት ሳልቫኪር ቢሮ ባወጣው መግለጫ ደግሞ ኪር ከሀሰክል ጋር በተለያዩ ዘርፎች ትብብሮችን ማስፋትን የሚመለከት ንግግር ማካሄዳቸውን አስታውቋል። በመግለጫው እንደተጠቀሰው የውጭ ውረታን ለመሳብ የደቡብ ሱዳን መንግስት በነዳጅ ዘይት እና በጋዝ ኢንዱስትሪ፣ በንጥረ ነገሮች፣ በእርሻና በውሃ ሀብት አጠቃቀም ለእስራኤል የተለያዩ አዳዲስ እድሎች አቅርቧል። ጉብኝቱ የሁለቱ ሀገራት የወዳጅነትና ትብብር መገለጫ መሆኑን የእስራኤል ምክትል ውጭ ጉዳይ ሚኒስትር ሀስክልም ገልጸዋል። ሀገራቸው ለደቡብ ሱዳን የምትሰጠውን አዲስ የምግብ አቅርቦትና የሕክምና መሳሪያዎች እርዳታ ማዕቀፍንም ይፋ አድርገዋል። የደቡብ ሱዳን መንግስት ባወጣው መግለጫ ውይይቱ ፍልስጤሞችን ከጋዛ አውጥቶ ወደ ደቡብ ሱዳን ማስፈርን የሚመለከት ነው በሚል የሚወጡ ዘገባዎችን ውድቅ አድርጓል። የእስራኤል ጠቅላይ ሚኒስትር ቤንያሚን ነታንያሁ ፍልስጤሞች በፈቃዳቸው ወደ ሌላ ሀገር እንዲሄዱ እንደሚፈቅዱ ተናግረው መንግስታቸውም ሊቀበሏቸው ይችላሉ ከተባሉ አንዳንድ ሀገራት ጋር እየተነጋገረ መሆኑን አስታውቀው ነበረ። በሱዳኗ ዳርፉር ግዛት ቢያንስ አርባ ሰዎች ባለፈው ሳምንት በኮሌራ መሞታቸውን ድንበር የለሹ የሕክምና ድርጅት በምህጻሩ ኤምኤስኤፍ አስታወቀ። በዳርፉር ግዛት ብቻ ድርጅቱ እንዳለው፣ ባለፈው ሳምንት በኮሌራ የተያዙ 2300 ሰዎችን አክሟል። ከመካከላቸው አርባው እንደሞቱ መመዝገቡንም ገልጿል። በድርጅቱ መግለጫ መሰረት በጎርጎሮሳዊ 2025 እስከ ነሐሴ ድረስ ባለው ጊዜ ኮሌራ ይዟቸዋል ተብለው ከተጠረጠሩት 99970 ሰዎች መካከል 2470 ሰዎች ከኮሌራ ጋር በተያያዙ በሽታዎች መሞታቸውን ድርጅቱ ባወጣው መግለጫ አስታውቋል። ኤምኤስኤፍ እንደሚለው በርካታ ሰዎችን ባፈናቀለው በሱዳኑ ጦርነት ምክንያት የሚጠጣም ሆነ ለንጽህና መጠበቂያ የሚያስፈልግ ንጹህ ውሃ በመጥፋቱ የኮሌራ ወረርሽኝ ከዚህ ቀደሙ አሁን እጅግ በከፋ ሁኔታ ነው የተስፋፋው። በተለይ ሰሜን ዳርፉር ግዛት በሚገኘው በታዊላ ሁኔታው እጅግ የከፋ ነው። በታዊላ ሰዎች ለመጠጥ ለምግብ ማብሰያና ለንጽህና መጠበቂያ በቀን ሶስት ሊትር ውሃ ብቻ ነው የሚያገኙት። ይህ ዶችቨለ ዲ ደብልዩ ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የዩክሬኑን ጦርነት የሚያስቆም ማናቸውም ስምምነት ላይ የሚደረሰው የፊታችን አርብ ከፑቲን ጋር በአላስካ በሚያካሄዱት ጉባኤ ላይ ሳይሆን በቀጣዩ ሁለተኛው ጉባኤ ላይ መሆኑን አስታወቁ። ትራምፕ እንዳሉት በሁለተኛው ዙር ጉባኤ የዩክሬኑን ፕሬዚዳንት ቮሎዲሚር ዜሌንስኪ የሚሳተፉበት የሶስትዮሽ ውይይት የዩክሬኑን ጦርነት የማስቆም ስምምነት ላይ የሚያተኩር ይሆናል። ይኸው ሁለተኛው ውይይት በጣም አስፈላጊ መሆኑንም ትራምፕ ተናግረዋል። ይበንዲ እንዳለ የዶናልድ ትራምፕና የቭላዲሚር ፑቲን የነገው የአላስካ ውይይት በሀገሩ ሰዓት አቆጣጠር ከጠዋቱ አምስት ሰዓት ተኩል አካባቢ ማለትም በኢትዮጵያ አቆጣጠር ከምሽቱ 12 ሰዓት ተኩል አካባቢ እንደሚጀመር ክሬምሊን አስታውቋል። ከመነጋገሪያ እርሶቹ ዋነኛው የሩሲያ ዩክሬን ጦርነት መሆኑን የክሬምሊን የውጭ ፖሊሲ አማካሪ ዩሪ ኡሻኮቭን ጠቅሰው የሩሲያ ዜና አገልግሎቶች ዘግበዋል። ከምክክሩ በኋላም ትራምፕና ፑቲን ጋዜጣዊ መግለጫ እንደሚሰጡም ባለስልጣኑ ተናግረዋል። ኡሻኮቭን ጨምሮ በሩሲያው ልዑክ ውስጥ ከተካተቱት ከፍተኛ ባለስልጣናት መካከል የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ፣ የመከላከያ ሚኒስትር አንድሬ ቤሉሶቭ፣ የፋይናንስ ሚኒስትር አንቶን ሲሉኦኖቭ ይገኙበታል። ሁለቱ መሪዎች የሚወያዩት አንኮሪጅ በተባለው የአላስካ ትልቅ ከተማ ውስጥ በሚገኘው በኤልሞንዶርፍ ሪቻርድሰን ወታደራዊ ጦር ሰፈር ውስጥ ነው። ትራምፕ ስልጣን ከያዙበት ካለፈው ጥርና ዩክሬን በሩሲያ ከተወረረችበት ወዲህ ከፑቲን ጋር በአካል ሲነጋገሩ የነገ ውይይት የመጀመሪያው ነው የሚሆነው። የውይይቱን ውጤት ዜሌንስኪና የአውሮፓ አጋሮቻቸው በስጋት እየተጠባበቁ ነው። ውይይቱ ዩክሬን የተወሰኑ ግዛቶችን ለሩሲያ እንድትለቅ ወደሚያመራ ስምምነት ላይ ሊደርስ ይችላል የሚል ስጋት አላቸው። ኪቭ ደግሞ ይህንን አጥብቃ ትቃወማለች። የስፔን ፖሊስ ደን በእሳት በማቃጠል የተጠረጠሩ አራት ሰዎችን ማሰሩን አስታወቀ። ከእነዚህ ከቅርብ ጊዜዎቹ እስሮች ሶስቱ ወደ 40ሺህ ሄክታር የሚጠጋ ደን ከተቃጠለባቸው ሰሜን ምዕራብ ካስቲል እና ሊዮን በተባሉት ግዛቶች ነው የተካሄዱት። እሳቱን ለማጥፋት በተካሄደው ዘመቻ የሁለት በጎ ፈቃደኞች ሕይወት አልፏል። የስፔን መርማሪዎች በዚህ በጋ ወቅት በደኖች ላይ እሳት በመለኮስ ጠርጥሮ ያሰራቸው ሰዎች ቁጥር አሁን 30 ደርሷል። የስፔን የሀገር ውስጥ ጉዳይ ሚኒስትር ፌርናንዶ ግሬንዴ ለስፔን ራዲዮ እንደተናገሩት ሌሎች 25 ሰዎችም በደኖች ላይ እሳት በመለኮስ ተጠርጥረው ተይዘዋል። ይህ ዶችቨለ ዲደብልዩ ነው። ከዶችቨለ ዜናውን ለማብቃት እንሆ ዋና ዋና ርዕሶቹ። ስደተኞችን የጫኑ ሁለት ጀልባዎች ትናንት የኢጣሊያ ወደብ ላምፔዱዛ አቅራቢያ ከሰጠሙ በኋላ የደረሱበት ያልታወቀ ቢያንስ አስር ስደተኞች ፍለጋ ዛሬም እንደቀጠለ ነው። በአደጋው 27 ስደተኞች መሞታቸው ተረጋግጧል። የእስራኤል ምክትል ውጭ ጉዳይ ሚኒስትር ሻረን ሀስከል ደቡብ ሱዳንን መጎብኘታቸውን ጁባ አስታወቀች። ጉብኝቱ ፍልስጤማውያንን ከጋዛ ሰርጥ ወደ ሌሎች ስፍራዎች የማስፈር እቅድ መኖሩ ከተሰማ በኋላ የተካሄደ ቢሆንም ሁለቱም ወገኖች በሰጡት መግለጫ ጉብኝቱ ፍልስጤሞችን ደቡብ ሱዳን ስለማስፈር ሳይሆን የሁለትዮሽና ከዚያም በላይ የሆኑ ትብብሮችን ለማራመድ ያለመ ብቻ ነው ሲሉ ተናግረዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የዩክሬኑን ጦርነት የሚያስቆም ማናቸውም ስምምነት ላይ የሚደረሰው ነገ አርብ ከፑቲን ጋር በአላስካ በሚያካሂዱት ጉባኤ ላይ ሳይሆን በቀጣዩ ሁለተኛ ጉባኤ ላይ መሆኑን አስታወቁ። የውይይቱን ውጤት የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪና የአውሮፓ አጋሮቻቸው በስጋት እየተጠባበቁ ነው። ዜናው በዚሁ አበቃ።